የዲደብልዩ ዜና። ሰላም፣ ጤና ስጥልን። ወደ አድማጮች እንደምን አላችሁ? ዜና እናሰማለን። በቅድሚያም ዋና ዋናዎቹም ህገወጥ የውጭ ምንዛሪ ሻጥሮችን ሲፈጽሙ ነበር ተብለው የተጠረጠሩ ከአንድ መቶ በላይ ተጠርጣሪዎች በቁጥጥር ሥር ዋሉ። በርካታ የታሪክ መጻሕፍቶቻቸው የሚታወቁት አንጋፋው የታሪክ ምሁር ፕሮፌሰር ላጲሶ ጌ ደሌቦ በ87 ዓመታቸው ከዚህ ዓለም በሞት ተለዩም። ኢራን፣ ሜክሲኮ ውስጥ የሚገኙትን የእስራኤል አምባሳደርን ለመግደል አሴራለች በማለት ዩናይትድ ስቴትስ ያወጣችውን ውንጀላ እርባናቢስ ስትል አጣጣለችውም። የቢቢሲ ዋና ዳይሬክተርና የዜና ክፍል ኃላፊዋ በገዛ ፈቃዳቸው ስልጣናቸውን ለቀቁ። ኃላፊዎቹ ስልጣን የወረዱት የአሜሪካ ፕሬዚዳንት ዶናልድ ትራምፕ በተመለከተ በጣቢያው በተሠራው ዘጋቢ ፊልም ምክንያት ነው። የሩሲያ ጦር በምስራቅ ዩክሬን የሚገኙትን ቁልፍ ወታደራዊ ጠቀሜታ አላቸው ያላቸውን ሶስት መንደሮች መቆጣጠሩን አስታወቀም። ዜና በዝርዝር ህገወጥ የውጭ ምንዛሪ አሻጥሮችን ሲፈጽሙ ነበር ተብለው የተጠረጠሩ ከ አንድ መቶ በላይ ተጠርጣሪዎች በቁጥጥር ስር ዋሉ። የብሔራዊ መረጃና ደህንነትን ጠቅሶ ፋና ራዲዮ እንደዘገበው ከተጠርጣሪዎቹ መካከል የውጭ አገር ዜጎች ጭምር ይገኙባቸዋል። እነዚህ 112 ተጠርጣሪዎች ህገወጥ ሐዋላ፣ የውጭ ምንዛሪ ሥራዎች፣ ህገወጥ ገንዘብን ህጋዊ ማስመሰልና ሌሎች ወንጀሎችን ሲፈጽሙ ነበር ተብሏል። ከወንጀሉ ተጠርጣሪዎች ጋር በተያያዘ 519 የባንክ ሂሳቦች መታገዳቸውንና የተለያዩ ኤግዚቢቶች መያዛቸውን ዜና አክሏል። በበርካታ የታሪክ መጻሕፍቶቻቸው የሚታወቁት አንጋፋው የታሪክ ምሁር ፕሮፌሰር ላጲሶ ጌ ዴሌቦ በ87 ዓመታቸው ከዚህ ዓለም በሞት ተለዩም። ዶች ቨለ ያነጋገራቸው አስተያየት ሰጪዎች ታዋቂው የታሪክ ምሁር ፕሮፌሰር ላጲሶ ጌታሁን ዴሌቦ ኅብረ ብሔራዊ አንድነት እንዲጎለብት የሚያግዙ በርካታ የምርምር ሥራዎችን የሰሩ ደፋር ምሁር ሲሉ ያስታውሷቸዋል። የታሪክ ጸሐፊው አቶ ጥላሁን ጣሰው ለዶች ቨለ በሰጡት አስተያየት ቅድም ሲል አብዛኛው የኢትዮጵያ ታሪክ ከመደብ ትግል ጋር ይያያዝ እንደነበረ ጠቅሰው ፕሮፌሰር ላጲሶ ግን ከዚህ አውጥተው የኢትዮጵያ ታሪክ በአግባቡ እንዲሰነድ በማድረጋቸው የሚደነቁ ምሁር መሆናቸውን ያስረዳሉ። አዎ እንግዲህ ከዘመኑ በቀዝቃዛው ጦርነት ወቅት ታሪክ ወደ ፖለቲካል ኢኮኖሚ ወደ መደብ ትግል በመዘወሩ የኢትዮጵያ ታሪክ የሚገባውን ክብር እንኳን የመሰጠቱ ቀርቶ ሁሉም ታሪክ የመደብ ትግል ጋራ በመያያዙ ዝቅ ባለበት ወቅት እሳቸው ተነስተው የኢትዮጵያን ታሪክ በሰፊው መጽሐፍ ሲጀመሩ ናቸው እና በዚህ በኩል ትልቅ አስተዋጽኦ ያላቸው ናቸው። ከዛም በኋላ ባለው ዘመን የኢትዮጵያዊነት አርበኝነትን ለማጠናከር የሰሩ ናቸው እና በዚህ በኩል አድናቆታችን ከፍ ያለ ነው። በግል የፕሮፌሰር ላጲሶ ጌ ዴሌቦ የሽኝት ሥነ ሥርዓት በነገው ዕለት እንደሚከናወን ለማወቅ ተችሏል። ዝርዝር ዘገባው በዜና መጽሔታችን ይቀርባል። በናይጄሪያ በመንግስት ደጋፊ ሚሊሻዎችና እስላማዊ ጽንፈኛ ቡድኖች በተባሉ ታጣቂዎች መካከል በተካሄደ ጦርነት ወደ 200 የሚጠጉ መገደላቸው ተሰማም። በሀገሪቱ ሰሜን ምስራቅ በሚገኝ የቻድ ወንዝ አካባቢ በሁለቱም ቡድኖች መካከል ከመቼውም ጊዜ ከባድ የተባለለት ውጊያ መካሄዱን የደህንነት ምንጮችን ዋቢ ያደረገው የፈረንሳይ ዜና አገልግሎት ዘገባ ያመለክታል። እንደ ጎርጎሮሳውያን አቆጣጠር በ2016 ቦኮ ሐራም የተባለ ጽንፈኛ ቡድን በሥነ ሐሳብ ምክንያት ለሁለት መሰንጠቁ ይታወቃል። ከዚሁ ቡድን የተገነጠለውና ራሱን የምስራቅ አፍሪካ ግዛት እስላማዊ መንግስት ብሎ የሚጠራው ቡድን ከቦኮ ሐራም ታጣቂዎች ይዞታን ለማስፋት በሚል ብዙ ጊዜ ጦርነት ገጥሟል። ትላንት ዶንጎ ቺኩ በተባለ የቻድ ወንዝ አካባቢ በሚገኝ መንደር ከመንግሥት ደጋፊ ሚሊሻዎች ያካሄዱት ውጊያ ግን ከበፊቶቹ የከፋ እንደነበረ ና የተነገረው የናይጄሪያን ጦር የሚያግዙትና ጸረ እስላማዊ ጃሃዲስቶች ብለው ራሳቸውን የሚጠሩ ሚሊሻዎች አባል የሆኑት ባባኮ ኮሮ ለአጃንስ ፍራንስ ፕረስ እንደገለጹት በውጊያው ወደ 200 የሚሆኑ የጽንፈኛ ቡድን አባላት ተገድሏል። በርካታ የጦር መሳሪያዎችን መማረካቸውን አክሏል። ስለ ጉዳይ የተጠየቁት ስማቸው ያልተገለጸ የናይጄሪያ የደህንነት ምንጭ ውጊያውን እየተከታተል ነው። ነው ለእኛ መልካም ዜና ነው ሲሉ ገልጿል። እስራኤል በዛሬው ዕለት የ15 ፍልስጤማውያን አስክሬን ለጋዛ አስረከበች። ርክክቡ የተኩስ አቁም ስምምነቱ አካል ነው ተብለዋል። የጋዛ የጤና ጥበቃ ሚኒስቴርን ጠቅሶ የጀርመን ዜና አገልግሎት እንደዘገበው እስራኤል ከተኩስ አቁም ስምምነቱ በኋላ ለጋዛ ያስረከበቻቸው አስክሬኖች ቁጥር 315 ደርሷል። የአስከሬኖቹ ርክክብ የተፈጸመው በዓለም አቀፉ የቀይ መስቀል ኮሚቴ በኩል ነው። ጋዛ ከተረከበቻቸው የፍልስጤማውያን አስከሬኖች እስካሁን ማንነታቸው የተለየው ከአንድ ሶስተኛ በታች ናቸው። በእስራኤል እጅ የሚገኙ የአስከሬኖች ቁጥር በውል እንደማይታወቅም ዜናው አክሏል። የእስራኤል መንግሥት ባለሥልጣናት በበኩላቸው በሐማስ ታግተው ከሞቱ 28 እስራኤላውያን ውስጥ የአራቱ አስከሬኖች ገና እንዳልተመለሱ ገልጿል። ይህ ዶይቸ ቨለ ነው። ኢራን ሜክሲኮ ውስጥ የሚገኙትን የእስራኤል አምባሳደርን ለመግደል አሴራለች በማለት ዩናይትድ ስቴትስ ያወጣችውን ውንጀላ እርባና ቢስ ስትል አጣጣለችውም። በአለፈው አርብ የአሜሪካ ባለሥልጣናት በቀጥታ በኢራን የሚደገፉ ያሏቸው የሽብር መረብ አባላት በሜክሲኮ የሚገኙትን የእስራኤል አምባሳደርን የመግደል ሙከራ አድርገዋል ሲሉ ገልጸው ነበረም። ለግድያ የተሰማሩ የሽብር ቡድኑ አባላት በቬንዙዌላ በሚገኘው የኢራን ኤምባሲ የተመለመሉ እንደሆነም ባለሥልጣናቱ አክለዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃኢ ዛሬ በሰጡት መግለጫ የዩናይትድ ስቴትስ ውንጀላ አስቂኝና እርባና ቢስ ሆኖ አግኝተነዋል ብለዋል። አክለውም እንዲህ አይነት ውንጀላ ኢራን ከሌሎች ሀገራት ያላትን ወዳጅነት ለማደፍረስ የሚካሄድ ጥረት አካል ነው ሲሉ ወቅሷል። የእስራኤል የውጭ ጉዳይ ሚኒስቴር በበኩሉ የሜክሲኮ ባለሥልጣናት የግድያ ሙከራውን በማክሸፋቸው አመስግኗል። ሜክሲኮ የሚገኘው የኢራን ኤምባሲ ዛሬ ባሰራጨው መግለጫ ደግሞ ስለ ግድያ ሙከራው የደረሰው መረጃ እንደሌለ ገልጾ ውንጀላው ትልቅ ውሸት ሲል አጣጥሎታል። በኢኳዶር ማረሚያ ቤት በተፈጠረ ሁከትና ብጥብጥ ሰላሳ አንድ እስረኞች መሞታቸው ተሰማም። የባህር ዳርቻ በሆነችው መቻላ በተባለች ከተማ የሞቱት እስረኞች እርስ በስ በተፈጠረ ግጭት ነው ተብሏል። በእንግሊዝኛ ምህፃሩ ኤስኤንኤአይ እየተባለ የሚጠራው ማረቢያ ቤት ኃላፊዎችን ጠቅሶ የጀርመን ዜና አገልግሎት እንደዘገበው እስረኞቹ የሞቱት በስለት መሳሪያ አሊያም በጥይት ሳይሆን አንቆ ትንፋሽ በማሳጣት ነው። ዝርዝሩ እየተጣራ መሆኑንም አክሏል። ከሞቱት በተጨማሪ 34 እስረኞች ላይ ጉዳት ደርሷል ነው የተባለው። በሜክሲኮ እስር ቤቶች በእስረኞች መካከል ብጥብጥ የመነሳት ድርጊት የተለመደ መሆንንና በአለፈው መስከረም ወርም ባጋጠመ ተመሳሳይ ብጥብጥ የእስር ቤት ጠባቂዎችን ጨምሮ 14 ሰዎች መሞታቸውን ዜና ወክለዋል። የሩሲያ ጦር በምስራቅ ዩክሬን የሚገኘውን ቁልፍ ወታደራዊ ጠቀሜታ አላቸው ያላቸውን ሦስት መንደሮችን መቆጣጠሩን አስታወቀ። የሩሲያ የመከላከያ ሚኒስቴር ዛሬ ባሰራጨው መግለጫ መንደሮቹ ለዩክሬን ጦር ትጥቅና ስንቅ ለማቀበል ይውሉ እንደነበር እና ይህን አቅርቦት እንዲቋረጥ መደረጉን ገልጿል። ሚኒስትር መስሪያ ቤቱ በመግለጫው ጦሩ የተቆጣጠራቸው መንደሮች በዛፓሬዚያ ግዛት የሚገኙ ሶሎዶኮይና ኖቫ የተባሉ መንደሮችና በዶኔስክ ግዛት የምትገኘው ናቲቫካ ናቸው ብለዋል። የሩሲያ ጦር ባለፈው ሳምንት በዶኔስክ ግዛት የሚገኙ ሁለት መንደሮችን መቆጣጠሩን አስታውቆ ነበረም። የክሬምሊን ቃል አቀባይ ዲሚትሪ ፓስኮቭ ዛሬ ለዜና ሰዎች በሰጡት መግለጫ የኪየቭ አገዛዝ ድል እየቀናው እንደሆነ ይናገራል። ይሁንና በግንባር ላይ ያለ ሁኔታ ግን የተገላቢጦች ነው ብለዋል። ፓስኮቭ አክሎም አውሮፓውያን ዩክሬን ታሸንፋለች በሚል የተሳሳተ ስሌት ከፍተኛ ወታደራዊ ድጋፍ እያደረጉ ነው ሲሉም ወቅሷል። በዚህ ጉዳይ ላይ ከዩክሬን የተሰጠ ማስተባበያም ሆነ ማረጋገጫ ባይኖርም የዩክሬኑ ፕሬዚዳንት ቮለዲሚር ዜለንስኪ 25 ፓትሪዮት የአየር መከላከያ ሚሳይል ስርዓቶች ከዩናይትድ ስቴትስ ማዘዝ እንደሚፈልጉ አስታውቋል። ዘለንስኪ በቁጥር ያልጠቀስኳቸው የፓትሪዮት የአየር መከላከያ ሚሳይሎች ከጀርመን ማግኘታቸውንም አክሏል። በሌላ ዜና የሩሲያው ፕሬዝደንት ቭላዲሚር ፑቲን በህዳር ወር በህንድ የሥራ ጉብኝት እንደሚያደርጉ ታውቋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ከሩሲያ ጋዝ መግዛታቸውን እንዲያቆሙ በተደጋጋሚ ቢያሳስቡም ህንድ አሁንም ከሩሲያ ከፍተኛ መጠን ያለው ጋዝ እንደምትገዛ መረጃዎች ያመለክታሉ። የዜናዎቹ ምንጮች የፈረንሳይ ዜና አገልግሎት፣ ሮይተርስ እና አሶሼትድ ፕሬስ ናቸው። የቢቢሲ ዋና ዳይሬክተርና የዜና ክፍል ኃላፊ በገዛ ፈቃዳቸው ስልጣናቸውን ለቀቁም። ኃላፊዎቹ ከሥልጣን የወረዱት የአሜሪካው ፕሬዝዳንት ዶናልድ ትራምፕን በተመለከተ በጣቢያው በተሰራ ዘጋቢ ፊልም ምክንያት ነው ተብሏል። ዋና ዳይሬክተር ፒተር ቲም እና የዜና ክፍል ኃላፊዋ ዴብራ ተርነርስ ከኃላፊነታቸው በገዛ ፈቃዳቸው ለመውረድ የበቁት እንደ ጎርጎሮሳውያኑ አቆጣጠር በ2021 በአሜሪካ በካፒቶል ሂል የተካሄደውን አመጽ ዶናልድ ትራምፕ የደገፉት በማስመሰል ሁለት የተለያዩ ቪዲዮዎችን ቆርጦ በመቀጠል በተሠራው ዘጋቢ ፊልም ምክንያት ነው። ዋና ዳይሬክተር ፒተር ቲም ውሳኔያቸውን ትላንት ካሳወቁ በኋላ በሰጡት አስተያየት በአጠቃላይ ቢቢሲ ጥሩ ሥራ እየሠራ ነው፣ ነገር ግን አንዳንድ ስህተቶች ተሠርቷል። ትልቁ ኃላፊነት የሚወስደው ደግሞ እኔ ነኝ ብለዋል ሲል አዣንስ ፍራንስ ፕረስ ዘግቧል። ይህ ዶይቸ ቬለ ነው። አድማጮች ዜናውን ለማጠቃለል ዋና ዋናዎቹ አንዴ በድጋሚ ላስታውሳችሁ። ሕገ ወጥ የውጭ ምንዛሪ አሻጥሮችን ሲፈጽሙ ነበር ተብሎ የተጠረጠሩ ከመቶ በላይ ተጠርጣሪዎች በቁጥጥር ስሩ አሉ ኢራን ሜክሲኮ ውስጥ የሚገኙትን የእስራኤል አምባሳደርን ለመግደል አሲራለች በማለት ዩናይትድ ስቴትስ ያወጣችውን ውንጀላ እርባና ቢስ ስትል አጣጣለች። ዜናው በዚሁ አበቃ።